በዚህ በዋሽንግተን በጣሊያን ኤምባሲ እየተካሄደ ከነበረው ዝግጅት የወሰነው ነው ድምፅ ነው። በሌሎች በርካታ ከተሞች ቀደም ብለን በመግቢያችን እንደገለጽ ነው በአለም ዙሪያ በ ሃያ ስድስት ከተሞች ተመሳሳይ እንቅስቃሴዎች እየተደረጉ ነው። አቶ ኪዳኔ አለማየሁ ከዳላስ፣ ዶክተር ሚካኤል ወሰን ከዚህ ከዋሽንግተን ዲሲ፣ ወይዘሮ ሙሉ ወርቅ አየለ ከጣሊያን ከሮም ከተማ አቶ ኪዳኔ አለማየሁን ላስቀድም። ዛሬ የኢትዮጵያ አርበኞች በወራሪው የጣሊያ ጦር በጅምላ የተፈጁበት መታሰቢያ፣ በትይዩ ደግሞ ለወራሪው የፋሽስት ጦር አዝማች ለግራዚያኒ መታሰቢያ ሐውልት መሰራቱ የቀሰቀሰው ቁጣ መኖሩ ነው የተገለጠው። አዲስ አበባን ጨምሮ በሀያ የተለያዩ ከተሞች እንዲህ ያለ እንቅስቃሴ እንድታደርጉ ዋና ያሰባሰባችሁ አቶ ኪዳን ያለማየሁ ለኢትዮጵያ ጉዳይ የቆመ ማህበር መሪም ነዎትና፣ እስኪ ያስረዱን ምንድን ነው አላማችሁ በዛሬው ቀን ዳር ለማድረስ ለማከናወን የተነሳችሁት በተለያዩ የጣሊያን ኤምባሲዎች የሚደረገውን እንቅስቃሴ ጨምሮ? አዎ በጣም አመሰግናለሁ አቶ አሉላ እድል ድል ስለተሰጠ፣ እንግዲህ ዋናው ዛሬው ቀን የሚከናወነው ምክንያቱ ለግራዚያኒ የኢትዮጵያ ጨፍጫፊ በቅርቡ አንድ መካነ መቃበር እና መናፈሻ በጣሊያኖች በመሰራቱ ይሄ ተጨፈጨፉት አንድ ሚሊዮን ኢትዮጵያውያን በተለይ ደግሞ አዲስ አበባ ብቻ በሶስት ቀን ውስጥ ሰላሳ ሺህ ሰዎች ተገድለው በጣሊያን መንግስት ህግ እንኳን ወንጀለኛነቱ ለተረጋገጠበት ሐውልት መስራት በእውነቱ ከባድ ድፍረት በመሆኑ ይሄንን ለመቃወም ነው። ነገር ግን በተጨማሪ በእኛ ማህበር በኩል ዓለም አቀፍ ሕብረት ለፍትህ የኢትዮጵያ ጉዳይ የተሰኘ ነው እና አሁን በነገራችን ላይ ሀያ ስድስት ደርሷል። በዛሬው ቀን ልዩ ልዩ ስብሰባዎች፣ ሰላማዊ ሰልፎች እንደዚሁም ጸሎት ስርዓት የሚከናወንባቸው ከተሞች እና የማህበራችን ዋናው አላማ አንደኛ የተሰራው መካነ መቃብር እንዲፈርስ ሁለተኛ በዚህ በኩል የተባበሩት የቫቲካን መንግስት የኢትዮጵያን ህዝብ ይቅርታ እንዲጠይቁ ምክንያቱም ያ መካነ መቃብሩ በተመረቀበት እለት የቫቲካን ተወካይ እዚያ ነበሩ እና ሶስተኛ የጣሊያን መንግስት ደግሞ ለኢትዮጵያ ካሳ ብሎ የከፈለው ስድስት ሚሊዮን ፓውንድ ስተርሊንግ ፓውንድ የቆቃ ዳም የተሠራበት በምንም መስፈርት በቂ ስላልሆነ ተገቢ ካሳ እንዲከፈል እና በተጨማሪ የተባበሩት መንግስታት ድርጅት ይህንን በኢትዮጵያ ላይ የተከናወነውን ግፍ እስካሁን በመዝገቡ ስላላዋለው ያንን እንዲያከናውን እና እንዲሁም መጨረሻ የኢትዮጵያ ንብረቶች የሆኑ ለምሳሌ በቫቲካን እጅ አምስት መቶ ሰነዶች ይገኛሉ። በጣሊያን መንግስት እጅ የሚገኙ እንደዚህ የኢትዮጵያ ንብረቶች ስላሉ እነዚያ እንዲመለሱ ጥረት ላይ ነን። ዛሬ ግን በጣም የምናተኩረው የግራዚያኒው ሐውልት እንዲፈርስ ያንን በመጫጫ ያ ያለ ነው። በዚህ አጋጣሚ በእነዚህ በሀያ ስድስት ከተሞች እና ሌሎችም ገና ያላወቅናቸው የተሳተፉ የኢትዮጵያውያን እና የኢትዮጵያ ወዳጆች ሁሉ ከልብ እናመሰግናለን። መልካም። በየአካባቢዎቹ እንግዲህ እየተዘዋወርን በወፍ በረር ያለውን እንቅስቃሴ ለመቃኘት እንሞክራለን። ዋና ጉዳዩ ያለባት ከተማ ወይዘሮ ሙሉ ወርቅ በአሁኑ ሰዓት በሮም ሥነ ሥርዓቱ እየተካሄደ መሆኑን የተረዳሁት እስኪ ያስረዱን። ምን እየተደረገ ነው በዚህ ሰዓት? ማን ተገኘ? ምን አይነት ሁኔታዎችን ለማሳካትስ ተቻላችሁ? አሁን ያለንበት ቦታ አስራ አንደኛ ከፍተኛ ነው። እዛ ተሰባስበን ነው የምንገኘው። የከፍተኛው ሊቀመንበር አሉ፣ እንዲሁም የእስራኤል ወይም ደግሞ የጁዎች ሊቀመንበር አሉ። በዚህ በሁለተኛው ዓለም ጦርነት በጣም የተፈጸመባቸው በመሆኑ በየዓመቱ እነሱ ያከብራሉ። እሳቸውም አሉ እሳቸውም ንግግር አድርገዋል። እንዲሁም ሌሎች አርበኞች አሉ። የጣሊያን አርበኞችንም በየዓመቱ የሚያከብሩ እንዲሁም ደግሞ በዚሁ በአፊሌ ከተማ የተቋቋመ ጸረ ፋሽስት አቋም ያለው ኮሚቴ አለ። ይሄንን እንዲፈርስ የሚለውን አቋም ለመውሰድ በአንድነት የምንሰራው ማለት ነው እነሱም አሉ በዚህ በአፊሌ ከተማ ቀደም ብሎ በአቶ ኪዳኔ የተገለጸው ሀውልትና የመናፈሻ ቦታ ለግራዚያን የተሰጠው የተሰራባት ከተማ ናት ለአድማጮች ለማስታወስ በዚህ ቦታ እነማን ናቸው የሚሳተፉት ኢትዮጵያውያን ብቻ ማለት ሆነው ወይስ የአገሬውም ነዋሪ ድርጊቱን የተቃወሙ አሉበት እዚህ የሚሳተፉት አምፒ የሚባል አለ ይሄውም በጣሊያን አርበኞች እንደማለት ነው በኢትዮጵያኖች የ አርበኞች ኮሚቴ እንደምን የአርበኞች ማህበር ነው እና በዛው በአፊሌ ደግሞ አሁን በዚህ ለግራሲያኒ በተሰራው ሀውልት ነው የመታሰቢያ ምክንያት የተቋቋመ ኮሚቴ ያለ። ጸረ ፋሽስት አቋም ያላቸው ወጣቶች ናቸው። በጣም ጣሊያኖች ናቸው። ወይዘሮ ሙሉ ወርቅ አሁን በዚህ ሰዓት ርሶን ሳናግሮት የጣሊያንኛ ንግግር ነበር ከጀርባው ይሰማ ነበረው። ማነው ያን ንግግር እያደረገ ያለው? አዎ የጣሊያንኛ ንግግር የሚያደርገው ኤክስዶስ የሚባለው ኢትዮጵያን ካልቸር ሰርቪስ የሚባለው በተለይም ከኛ ጋር ለአስራ ሁለት አመት አሁን አስራ ሶስተኛ አመታቸው ነው የሰማዕታትን ቀን በየአመቱ እዚህ ሮማ ከተማ የሚያከብረው ኮሚቴ ነው። ብዙውን ጊዜ የኢትዮጵያን ችግር ና የኢትዮጵያን ሁኔታ የኢትዮጵያን ባህል የሚያስረዳ ነው ና እሱ ነበር አሁን የተናገረ የነበረው አቶ ካርሜሎ ይባላል። በኢትዮጵያ ጉዳይ ላይ በዛ ጊዜ የተፈጸመውን የተገደሉትን የሰዎች ብዛት፣ የእንስሳዎች ያለቁትን፣ የተደበደቡበትን ከተሞች፣ መንደሮች፣ የመሳሰለውን ቦምብ ተወረወረባቸውን እነሱን ነገሮች በሙሉ ላሉት ሰዎች እያስረዳ ነበር። እኔ ወደዚህ ስመጣ፣ መልካም። ወደ ዋሽንግተን ዲሲ ልመለስ። በዚህ በዋሽንግተን ዲሲ ዶክተር ሚካኤል ወሰን ከአስተባባሪዎቹ አንዱ እንደሆኑን የተረዳሁት ከአንድ በላይ ኢትዮጵያውያን ማህበርም እንደተሳተፈበት ነው የተገለጸው። እስኪ ያስተዋውቁን እነማን ናቸው በዚህ የተሳተፉት? ምንስ ተከናወነ? የተሳተፉት ሁለት ማህበሮች ናቸው። አንዱ ግሎባል አላያንስ ነው አሁን አቶ ኪዳኔ ተነጋግረዋል። ደግሞ አብሮ ከግሎባል አላያንስ ጋር ሆኖ ኢትዮጵያን ጄኖሳይድ ኮሚቴ ኢን ዋሽንግተን የተባለ የተቋቋመ ድርጅት አለ። እኔ የእሱ ድርጅት ሊቀመንበር ነኝ። እንግዲህ ድርጅቱ የሚያተኩረው ሰማዕታቶቹ የከፈሉትን ለሕዝብ ማስተማር ለኢትዮጵያኖች ማስተማር ወረቀት፣ መጽሐፍ፣ ታሪካዊ ትንተና መስጠት። ሁለተኛ ነገር ደግሞ ፋሽስታዊ የሆነውን የሙሶሊኒንና የግራሲያኒን ማምለክ ማለት የኒዮ ፋሽስት የግራሲያኒን የሚያመልኩ ሀውልቱም የተሰራው ለዚህ ነው። እሱን መቃወም እንደነ በርሉስኮኒ አይነት የኢትዮጵያን ዘር ጭፍጨፋ እንዳልተደረገ አድርገው ሲያወሩ እሱን ማጋለጥ በጠቅላላው ለሰማዕታቶቹ ማስታወቅ የነበረው ደግሞ ዝም ብሎ ግድያና ጦርነት አይደለም፣ የተካሄደ። ኢትዮጵያ የዘር ጭፍጨፋ ነው። የዘር ጭፍጨፋ ደግሞ በአይሲሲ በኢንተርናሽናል ኮርት ሁሉ ያስከስሳል። ይህንን አረመንያዊ የሆነ የዘር ጭፍጨፋ የተካሄደበትን ይህንን ማውሳት ማስተማር ይህንን ነው የሚሰራው የኢትዮጵያን ጄኖሳይድ ኮሚቴ። መልካም። ዛሬ ኤምባሲ ደጃፍ ተገኝታችሁ ድምጻችሁን ስታሰሙ ነበረ። ንግግር ስታደረጉ ነበረ። ለኤምባሲው ያቀረባችሁ ወረቀት የተሰጣችሁ ምላሽ አለ? አዎ ወረቀት ይዤ የገባሁት እኔ ነኝ፣ ከሁለት ሰዎች ጋር ፈርስት ካውንስለሩና ሰክረታሪው ተቀብለው አስገቡን በትህትና ቁጫልን፣ ተነጋገርን። ምን ትፈልጋላችኋለ? ነገርኩት፣ የግራሲያኒን ሐውልት ለእኛ ጸያፍ ነው፣ የእኛን ሞት የሚያስታውሰን ነው። በዛም ላይ ደግሞ የጣሊያን ኮንስቲቱሽን ፋሺዝም ሲምቦሉንም አይዲዮሎጂውንም አንከተልም አንፈልግም ትላላችሁ። ለምንድን ነው ዝም ብላችሁ የምታዩት? ብዬ ጠየቁ ስጠይቀው ይሄ የተሰራው በአፊሌ በአንድ ትንሽ መንደር ስለሆነ በእውነቱ እኛ አጥፉ፣ ዝጉ፣ ይህንን ደምስሱ ልንል አንችልም። እንደ ኮንትራዲክሽን ነው እኮ አሁን የምትነግረን አሁን ኮንስቲቱሽኑ አይቀበልም ትላለህ፣ አሁን ደግሞ መንደር ነው ትላለህ። እንዴት ነው ግልጽ አድርግልን አልኩት። አይ ጣልያን መንግስት በዚህ በፋሽስትና በኒዮ ፋሽስት ፍልስፍና አያምንም። ጣሊያኖችም ለዚህ ለኢትዮጵያ ጭፍጨፋ የቆሙ ብዙ አሉ። ይህንን እናውቃለን አልኩት። ለምንድን ነው ግን ይህንን አንድ ነገር የማታደርጉት? ለምሳሌ ያህል የአክሱምን ሀውልት መልሳችኋል። በዛው ትህትና ደግሞ ለምንድን ነው ይህንን ፓብሊክ አፖሎጂ የማታወጡት? ይቅርታ ማጠይቁት በይፋ አዎ፣ ለተደረገው ጭፍጨፋ በይፋ ይቅርታ ጠይቁ። ለእኔ የምትነግረኝን አሁን በይፋ አውጥታችሁ በጋዜጣን ቢሆን በራዲዮንም ቢሆን ተናገሩት። እሱን እስከምታደርጉ ድረስ የእኛ ጥያቄ አልተመለሰም ብለን ነው የምናምነው። ይሄም ሀውልት እስከሚፈርስ ድረስ እኛ አናርፍም መቃወማችንን አንተውም አልኩት። አይ እኛ ነገ ሄደ ልናነሳው እንችልም፣ ነገ ሄደ አንሰው ያለ የለም፣ በቡልዶዘርም አንሱ አላንም። እኛ ለእኛ ግን ይሄ ናሽናል ፕራዮሪቲያችን የዜግነት ግዴታችን ነው። የተጨፈጨፉት የእኛ ቤተሰቦች የእኛ አያቶችና የእኛ ሰማዕታቶች ናቸው። በዓለም ላይ ደግሞ በአሁን ጊዜ ይህን አይነት ሀውልት መስራት በእውነት ዓለምን በጥፊ እንደማለት ነው አስታወስኩት። በጣሊያንም ህግ አስራ ዘጠኝ አመት የታሰር ተብሎ ሁለት አመት ብቻ ነው የታሰረው ይሄ ሁሉን ለእኛ ሚስጥር ነው። ለምንድን ነው እንዲ ሊሆን የቻለው ብዬ ተያየኩት። መላለሰልኝ ግን ወደ ዋናው ጥያቄ አልገባም። ይሄ ሎከል ነው ሊለኝ ሞከረ። አይ እኛ ደግሞ ሎከል ነው ብለን አናምን። የፌዴራል መንግስት ከሎከል መንግስት የበለጠ ሀይል አለው። ጀርመን ሀገር ለምሳሌ ሄደው የጎሪንግ ወይ የሂትለርን እንትን ሊሰቅሉ አይችሉም። ለምን የፌዴራል ገቨርንመንቱ ኢንተርፊር ያደርጋል። እናንተም እንደዚህ ማድረግ አለባችሁ። ችልታ አብዝታችኋል በእኛ በኢትዮጵያኖች ላይ ለምንድን ነው ብዬ ተያየኩት። እሱም ይህንን ይህን ያለንን ዶክመንት እዚህ የሰጣችሁንን እና ፔቲሽን ወስጄ ለፕሬዚዳንቱም ለፕራይም ሚኒስትሩም አቀርባለሁ። በዛም ላይ ደግሞ አሁን ለጊዜው ያለ ነው ቫቲካን ኤምባሲ ፊት ለፊት ይኸው ቅድም ኤምባሲው ያደረግነውን አይነት ከቫቲካን ባለስልጣኖች ጋር ለማግኘት እየጠበቅን ነው። በጣም አመሰግናለሁ። ቁም ነገሩ እንግዲህ ይሄ ሁሉ ሰልፍ ከተከናወነ በኋላ ምንድን ነው የሚቀጥለው ነው? ይህን በተመለከተ የእኛ ማህበር አንደኛ ደብዳቤ ለጣሊያን ፕሬዚደንትና ለጠቅላይ ሚኒስትሩ፣ እንደዚሁም ደግሞ ለቫቲካን መሪ ለፖፑ አሁን ያሉት ፖፕ ቤኔዲክት ናቸው። በቅርቡ ቢለቁም ያው ይቀጥላል። ለነሱም እና ሶስተኛ ደግሞ ለአውሮፓ ማህበር ፓርላሜንት ደብዳቤዎች ጽፈናል። እነዚህ አሁን የተጻፉት ደብዳቤ ሁሉ ነው ዛሬ ለዋሽንግተን ዲሲ ለጣሊያን ኤምባሲ የተሰጡት እና ሌሎችም ከተሞች እንደዚሁ ለምሳሌ እንደ ኒውዮርክ፣ ሮም እንደዚህ እንዳለው እነዛ ደብዳቤዎች ይሰጣሉ። እና እንግዲህ ያንን በተመለከተ ግፊታችን ይቀጥላል። እና በእኛ በኩል ከምናከናውናቸው ነገሮች አንደኛው ከኢትዮጵያ አርበኞች ማህበር ጋር በመተባበር ጥረቱን ትግሉን መቀጠሉ ነው። እና ዛሬ አዲስ አበባም በኢትዮጵያ አርበኞች ማህበር እና በእኛ ማህበር ህብረት የካቲት አስራ ሁለት አደባባይና ቅድስት ስላሴ ካቴድራል ስነ ሥርዓቶች ተከናውነዋል። እና በእውነቱ ይሄን የሚሰሙ ሁሉ ደግሞ አንድ ነገር ማሳወቅ የምፈልገው እኛ ድረገጽ ግሎባል አላይንስ ፎር ኢትዮጵያ ዶት ኦርግ እዛ ላይ እየተፈረመ ያለ አንድ ዓለም አቀፍ አቤቱታ አለ። ይኸውም ቫቲካን ኢትዮጵያን ሕዝብ ይቅርታ ጠይቅ የሚል ነው። እስካሁን ወደ ሶስት ሺ ስምንት መቶ ሰዎች ከሰላሳ አገር በላይ ፈርመውታል። ሌሎችም እየፈረሙ ያንንም እንድናቀርብ ነው እና ዛሬም ጣልያን ኤምባሲ ከቀረቡት ሰነዶች አንደኛው ይህንን ሶስት ሺህ ሰዎች የፈረሙትን የስም ዝርዝር ጭምር ቀርበላቸዋል እና በእውነቱ ጠንክረን የሀገራችንን ክብር እና ፍትህ ለማስጠበቅ መቀጠል ያለብን ጉዳይ ነው። መልካም ዶክተር ሚካኤል ወሰን ከዚህ ከዋሽንግተን ዲሲ፣ አቶ ኪዳኔ አለማየው ከዳላስ፣ ወይዘሮ ሙሉወርቅ አየለ ከሮም ጣሊያን፣ ሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። चालूला व्यवस्थित <laughs>